ባለፈው ዓመት የተተከለውን አራት ቢሊዮን ችግኝ ክብረ ወሰን ይሰብራል በተባለ ዘመቻ በዚህ ዓመት አምስት ቢሊዮን ችግኝ እንደሚተከል የኢትዮጵያ መንግስት አስታውቋል። ነገ በሚከበረው የአካባቢ ቀን ላይ በመላ ሀገሪቱ የችግኝ ተከላ መርሃ ግብር እንደሚጀምር የጠቅላይ ሚኒስትሩ የፕሬስ ኃላፊ አቶ ንጉሡ ጥላሁን በተለይ ለቪኦኤ ገልጸዋል። አዲስ ቸኮል ተጨማሪ አለው በነገ ዕለት በሚከበረው የአካባቢ ቀን ላይ በዓመቱ ሊተከለው የተዘጋጁ አምስት ቢሊዮን ችግኞች ተከላ እንደሚጀመር አቶ ንጉሡ ጥላውን የጠቅላይ ሚኒስትሩ ፕሬስ ሰክሬተሪ አስታውቀዋል። ነገ በማዕከል ደረጃ ሐዋሳ ታቦር ተራራ ላይ ተከላ የሚካሄድ ሲሆን፣ ሌሎች ክልሎችም የየራሳቸውን ቦታ መርጦ ማዘጋጀታቸውን አቶ ንጉሡ አስታውቀዋል። ከፊታችን የሚጠብቀንን ክረምት ለመጠቀም ነገ ተከላው ይጀምራል ያሉት አቶ ንጉሡ አምና በአንድ ጀመር ከ300 ሚሊዮን በላይ ችግኞች የተተከሉበት ታሪክ የሚደገምበት ሳይሆን በቀጣዮቹ ወራት የሚካሄደው የችግኝ ተከላ መርሃግብር ይፋ የሚደረግበት ብቻ ነው ብለዋል። የዘንድሮ እቅዳችን የአምናውን ጥንካሬዎቻችንና ድክመቶቻችን የለየ ነው። እጥረቶቹን በሚቀርፍ ጥንካሬዎችን በሚያስከትል መልኩ በቂ ዝግጅት ተደርጓል። እነዚህን የተደረጉ ዝግጅቶች በለያየ ደረጃ የሚገኙ አመራሮች፣ የህብረተሰብ ክፍሎች ታዋቂ ሰዎች ጉብኝት አድርገዋል። በነገ ዕለት የዓለም አካባቢ ቀን ነው። ይሄንን ምክንያት በማድረግ በደቡብ ብሔር ብሔረሰቦችና ህዝቦች ክልል ሀዋሳ አካባቢ ሰላሳ አበራራ ላይ በፊፋ ይጀመራል። በያዝነው ዓመት ሀገራችን በኮሮና ቫይረስ ስጋት ውስጥ የምትገኝ ከመሆኑ አንጻር የችግኝ ተከላ ዘመቻው ለወረርሽኙ መስፋፋት መንስኤ ሊሆን አይችልም ወይ በሚል ለቀረበላቸው ጥያቄም መንግስት አስፈላጊውን ዝግጅት አድርጓል ብለዋል አቶ ንጉሱ። መርሃችን ምንድን ነው? እንግዲህ እነዚህን ቀደም ያሉትን ስራዎቻችንን የግብርና ስራዎቻችንን ስንሰራ ወረርሽኙን ከግምት ውስጥ በማስገባት የወረርሽኙን መስፋፋት ሊያፋጥኑ ከሚችሉና ህብረተሰቡን አደጋ ሊጥሉ ከሚችሉ ችግሮች እንዲቆጠብ በማድረግ ለምሳሌ አንድ ያነሳቸው የዶማ መቆፈሪያ፣ የችግኝ የመሳሰሉት የእቃዎች መለዋወጥ እና የመሳሰሉትን በተቻለ መጠን ህብረተሰቡ ግንዛቤ አግኝቶ አርሶ አደሩም በየአካባቢው ቤተሰብም ይሄን ሲሰራ ግንዛቤ አግኝቶ ጥንቃቄ በተሞላበት ሁኔታ ሁሉንም የመከላከያ ዘዴዎች በአግባቡ ፈጽሞ ከስራው ከግብርና ስራው እንዳይታቀሱ አጠቃላይ የእለት ተእለት እንቅስቃሴው እንዳይታከብ ማድረግ አለብን ነው ህብረተ ህዝብ በብዛት የሚሰበሰብበት ርቀቱን ጠብቆ በማይገናኙበት እቃ በሚቀባበልበት ሁኔታ ወረርሽኙ ይሰራጫል፣ ይስፋፋል። ይሄንን ወደ ችግኝ ተከላ በምናመጣበት ጊዜም የጉድጓድ ዝግጅቱ፣ ችግኝ ማጓጓዙ እና የችግኝ በየጉድጓዱ ማድረሱና መትከሉ ይሄንን ከግምት ውስጥ ያስገባ እንቅስቃሴ ነው። የኮቪድ አስራ ዘጠኝ ወረርሽኝን በመከላከል ረገድ አሁን እየታየ ያለው ክፍተት ከግንዛቤ ይልቅ የተገነዘበውን በመተግበር ረገድ ነው ያሉት አቶ ንጉሡ ህብረተሰቡን በችግኝ ተከላ ወቅት ብቻ ሳይሆን በሁል ጊዜ ህይወቱም በተገነዘበው ልክ ራሱን እንዲጠብቅ አድራ ብለዋል። በነገው እለት በድሬዳዋ ደረጃ የከተሞች ቀን በተከበረበት ቦታ ችግኝ ተከላይ እንደሚካሄድ ይፋ ያደረጉት የአስተዳደሩ አካባቢ ጥበቃ ኃላፊ አቶ አብዱ ማህመድ አባ መጋን ወደ ተከላ የሚመጡ ሁሉም ነዋሪዎች የፊት መሸፈኛ ማስክ ማድረግ እንደሚጠበቅባቸው አስታውቀው አስተዳደሩን በችግኝ በተከላ ወቅት የኮቪድ-19 ስርጭት እንዳይኖር አስፈላጊውን ቅድመ ዝግጅት ማጠናቀቁን ይናገራሉ። ከድሬዳዋ ባሻገር ሌሎች ክልሎችም በክልል ደረጃ ችግኝ የሚተክሉባቸውን ቦታዎች መርጠው የችግኝ ተከላ መርሃ ግብሩን ያስጀምራሉ ተብሏል። ለአብነት በአማራ ክልል ምዕራብ ጎጃም ዞን ሜጫ ወረዳ ተክለ ድብ ቀበሌ፣ በኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን ወንጭ ወረዳ ፊቶዋቶ ቀበሌ ቦሰንቴ ሳይት፣ የቤኒሻንጉል ጉሙዝ ክልል በመተከል ዞን ማንዱራ ወረዳ ገነት ቀበሌ ማርያም ተከላ ይካሄዳል ተብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ